ኢትዮጵያ በሚቀጥለው ግንቦት ወር ልታካሄደው ባቀደችው ምርጫ ለመምረጥ እንዲሁም ላለመመረጥ ያቀዱ የማህበረሰብ ክፍል አባላት መኖራቸውን ከአምቦ ከተማ የተለያዩ ስፍራዎች ተዘዋውሮ ያነጋገረው ዘጋቢያችን ናኮር መልካ አስተያየቶቹን ልኮልናል። ለመምረጥ ካርድ ወስደናል። ይበጀናል፣ ሊሆነናል ላለው የፖለቲካ ድርጅት ድምዛችንን እንሰጣለን ያሉ እንዳሉ ሁሉ ለመራጭነት የሚያበቃቸውን ካርድ እንዳልወሰዱ የገለጹም አሉ። የማይመርጡበትን ምክንያት ሲያስረዱ ደግሞ በአምቦም ሆነ እንደ ክልሉ ሌሎች አማራጭ ተፎካካሪ ፖለቲካ ፓርቲዎች በምርጫው አለመሳተፍና ሌሎች ምክንያቶችንም ገልጸዋል። የሕዝብ አስተያየቶቹ እንደሚከተለው ይቀርባሉ። ትዕግስት በሻባ ላለው የምኖረው አምቦ ከተማ ነው። ምርጫ ካርድ እስካሁን አልወሰድኩም፣ ግን ይወስዳለው። መርጠው መልካም እንዲሆንልኝ ነው። ለልጆቼ ለትውልድ፣ ኢትዮጵያ ለምትባለው ምድር መልካም ስለምመኝ መርጣለሁ። የምመርጠው እንደ እንግዲህ እግዚአብሔር በልብ ያስቀመጠው ነው። ለሁሉም ነገር እግዚአብሔር መልካም እንዲያደርግልን እንጣለ ያለን እኛ እንደሰው ልጆቻ ምንድን ነው የተጨርሰው በየው ድንጋይ ላይ ተቀምጠው ነው ያሉት። እነሱ የሥራ በር ተከፍቶላቸው ወጥተው መግባት እንዲችሉ ከቤተሰቦቻቸው ሸክም እንዲወጡ፣ ምድራችን ደግሞ እንድትባረክ እግዚአብሔር ያለልን ሁሉ ነገር እንዲሆንልን በቃ በረከታችንን እንድንበላ እንፈልጋለን። ምኞታችንም እሱ ነው። አሁን የምትመርጭው ፓርቲ አንቺ ያልሽውን ነገር ለምሳሌ የልጆችን ስራ አጥነት ይፈታል ብለሽ ታስቢያለሽ? እንግዲህ ያው ይፈታል ብለን ነው የምናስበው፣ እንጂማ ሰው መቼም ታይቶ አይመረመርም እኮ ገና። ያው ያደርግልናል ብለን ተስፋችን ያው፣ እግዚአብሔርን እኛ ስናምን እኮ በእምነት ነው። ስለዚህ ይሄም ዛሬ የምንመርጠውም መርጠው ነገር እንደሚያደርግልን አምነን እንጂ ሰውማ በምን ይታወቃል። ስሜን መግለጽ አልፈልግም። መግለጽ የማልፈልግበት ምክንያት ደግሞ እኔ የትኛውን ፓርቲ ደጋፊና ተቃዋሚ አይደለሁም ግን ለሚሰራ ፓርቲ ነው ድጋፍ የምሰጠው ያ ማለት ግን በደግፈውም አንድ ፓርቲ ብቻ ስለሆነ ለመምረጥ አልወጣም ምክንያቱም በደግፈው እሱን ነው እሱም ብቻ ነው እሱ ብቻ በተወዳዳሪ በሆነበት ምርጫ ነው ሊባል አይችልም ከሌሎች ፓርቲ ጋር በሚኖርበት ጊዜ የኔ ፓርቲ እንዲያልፍልኝ ድጋፍ ለማድረግ ስል እወጣለሁ ነገር ግን ያው አንድ ፓርቲ ባለበት ድካም ነው የሚሆነው ማለት ውጤቱ ከዚያ አኳያ ብዙም ላለመምረጥ ተገድጄ ያለው ማለት ነው አሁን ምን ቢሟላ ይመርጡ ነበር? የተለያዩ ተቃዋሚ ፓርቲዎች በክልሉ ተቀባይነት ያላቸው መሆን ይችል የነበረው አሁን አንወዳደርም ብለው ከምርጫው ራሳቸውን ያገለሉት ማለት ነው። መንግስትን ያገለላቸው የሚል እምነት የለኝም። ራሳቸውን ነው ያገለሉት። ነገር ግን ራሳቸውን ከሚያገሉ በምርጫው ላይ ቀርበው ቢወዳደሩና ከዚም በኋላ የነበራቸውን ቅራኔ ወይ አልፈው እነኛ ታስሩብን የሚሉትን ሊያስፈቱ የሚችሉበት ኦፖርቹኒቲ ይኖራቸውላ ነበር ሌላ ሰው በመወከል ምክንያቱም አንድ ፓርቲ በአንድ ሰው ላይ ተንጠልጥሎ አይደለም ፓርቲ ሆኖ መቀጠል የሚችለው ሰው እኮ ሊሞት ይችላል፣ ሊታመም ይችላል። ስለዚህ ፓርቲው ብዙ የተማሩ ሰዎች አሉት። ስለዚህ በነኛ ሰዎች ቦታውን ውክልና ሰጥቶ ተወዳድሮ ግን ይህን ምርጫ ምርጫ ላይ ያደረገው ይችል ነበር። ስለዚህ ይህን ባለማድረጉ ምርጫ ለመባልም የተሟላ ነው ማለት አይቻልም። እኔ አልመረጥም ሜ ሀብታሙ ባላለው እዚሁ አምቦ ከተማ ተወልጄ ያደኩት በምኖርበት አካባቢ ካርዶስ ጃል ድምጽ ትልቁ ዋጋ እንዳለው አውቃለሁ። የወደፊት ሀገራችንን የሚመራን ሰው በራሴ ድምጽ ይጠቅመኛል፣ ይበጀኛል፣ ለሀገር ይሰራል የሚለውን ሰው መምረጥ ያው የምርጫ ካርዶስ ስለሆነ እዛ እመርጣለሁ። ይበጀኛል ስትል አገሪቷ አሁን ያለችበትን ኮንዲሽን ይቀርፋል የሚለውን በአብዛኛው የሚስተዋሉ ወጣቶችን የስራ ድል ጠጠራ ያመቻል ወጣቶችን ወደ ስራ የሚከት አሁን ያለችበትን ወቅታዊ ሁኔታ የሚያስተካክል እና ወደ ሰላምም የሚመልስ መሪ ወይም ደግሞ የፖለቲካ ፓርቲ ለማምረጥ አሁን ካለው ከገዥው መንግስት ውጭ ሌላ ተፎካካሪ ፖለቲካ ፓርቲዎች የሉም የሚል ስፔሻ በኦሮሚያን ወክለው የሚንቀሳቀሱ የፖለቲካ ፓርቲዎች የራሳቸውን ከምርጫው ያገልዋሉ። ይሄ መንግስትን የሚመለከተው ይመስለኛል። ምክንያቱም ወደ ምርጫ መወዳደር መቻል አለበት፣ ለሱም ተፎካክሮ ተወዳድሮ ሲመረጥ ነው ጥሩ መመለስ መቻል አለባቸው። ከሌሉ ግን እንዳሉ ነው የማውቀው። የምርጫ ቀስቀሳዎችን እከታተላለሁ። ቁጥራቸው አነስተኛ ቢሆንም በሙሉ በሙሉ ግን ከምርጫው ሁሉም አግልሏል የሚል እንትን የለኝም። ምክንያቱም የምርጫ ክርክሮች ላይ የምርጫ ዘመቻ ክርክሮች ላይ በተለያዩ ሚዲያዎች ላይ ሀሳባቸውን ለህዝብ ሲያስተዋውቁ እየሰማው ስለሆነ ማለት ነው። እኔ ስሜ ናውል ቃበታ ይባላል። የዚሁ ሀገር ተወላጅ ነኝ። የምርጫ ካርድ አልወሰድኩኝም። ያልወሰድኩበት ምክንያት ደግሞ የህዝቡ ፍላጎት የታፈነ ነገር ስላለው ያን መናገር ነው። ፍላጎቱ ማለት ነው። ህዝቡ ያ ከህዝቡ አንድ ስለሆንኩኝ ለዛ ነው ምርጫ ካርዱን ያልወሰድኩበት ምክንያቱ ማለት ነው። ታፈን የምትለው ነገር ምንድን ነው? ምንስ ቢሆን የተሻለ ይሆናል? ሌላ ነገር ስራም፣ በቃ ሀገሪቷ ያለች ስለ ሰላም ጉዳይ ራሱ የሚያሳስብ ጉዳይ ውስጥ ነው ያለው። ህዝቡ ትክክለኛ ምርጫም አለ የሚል ግምትም የለኝም፣ ሀሳብም የለኝም። ያለውን ችግር ነገር ለመቅረፍ ምርጫ አስፈላጊ ነው ብላ አታስብም ወይ አታምን? ይህን ጉዳይ ለመፍታት ያው በበርጩማ ዙሪያ መወያየት አለባቸው። አስራን መሰጠት አለበት። ይህ በግፊያ የሚኬደው ምርጫ መልስ ይሆናል ብዬ አልገምተም፣ እንደራሴ ማለት ነው። ግን ቢቻል የትኛውም የፖለቲካ አካል ተወያይቶ መልስ ይሆናል የተባለው ነገር ካሌለ በስተቀር ጉልበት ያለው ነው ያው ምርጫ የሚያደረገው ማለት ነው። እንደ ራሴ ነው የምልህ ጣይቱ ዲባ ይባላሉ። የአምቦ ከተማ ነዋሪ ነኝ። እኔ እንደማንኛውም ሰው መምራት ፈልጋለሁ። በቃ የሚያስተዳድር መንግስት መምራት ፈልጋለሁ። በጥሩ ሁኔታ ለደሃ አለ አይደለ የሚያዘም እና እኩል የሚያስተዳድር መንግስት ማለት ነው። ለኑሮም ለምንም አለ አይደ ሰላም የሚያመጣ መንግስት፣ ኢኮኖሚ የሚያስተካክል መንግስት ለዛ ለዛ ነው መምረጥ የምፈልገው ማለት ነው። ስም ገመች ቱሉሳ ካርዳሎ ሰርኩ። የዘንድሮ ምርጫ ላይ አልተሳተፈም። ምክንያቱም ምንም አይነት የፖለቲካ ፓርቲ አባልም ስላልሆንኩና ሲቀጥልም ደግሞ የመምረጥም ፍላጎትም ስለሌለኝ ለምንድን ነው ፍላጎት የሌለ? ብዙም ማለት ነው ምርጫ ላይ ከዚህም በፊትም አሁንም ለወደፊቱ ምንም የሚታይ ነገር ስለሌለ ለስላሉ ማለት ከለውጡ ጋር ሳይሆን እኔ የግል አቋም የግል ፍላጎት ይችላል። እኔ የምመርጥበት ምክንያት አሁን ሀገራችን ላይ ያለው የፖለቲካ ቀውስ እንዲፈታ ፈልጋለሁ። እናም ደግሞ መምረጥ ስላለብኝ ይመርጣለሁ። ይሆናኛል ይሆናል። ለሀገሪቱ ይጠቅማል ብዬ የማስበውን ደግሞ ለመምረጥ ዝግጁ ነኝ። ሌላ የፖለቲካ ፓርቲዎች ቢኖሩ ደስ